የታላቁ የኢትዮጵያ ሕዳሴ ግድብ ውሃ የመሙላት ስራን አስመልክቶ የአሜሪካ የበጅሮንድ መስሪያ ቤት የገንዘብ ሚኒስቴሯ ማለት ነው ያወጣው መግለጫ የኢትዮጵያን ብሔራዊ ጥቅም የሚነካ ነው ሲል የአማራ ዲሞክራሲያዊ ኃይል ንቅናቄ ወይም ኢዲሃን አስታውቀዋል። አስቴር ምስጋናው ከባህር ዳር ተጨማሪ አላት። ንቅናቄው ዛሬ ከአሜሪካ ድምጽ ጋር በነበረው ቆይታ ኢትዮጵያ የህዳሴ ግድብ የውሃ ሙሌቱን ከመጀመሯ በፊት የሶስትዮሽ ስምምነት ልትፈርም ይገባል በማለት የአሜሪካ የገንዘብ ሚኒስትር ያወጣው መግለጫ የኢትዮጵያን ሉዓላዊነት የተዳፈረ ነው፣ ብሔራዊ ጥቅሟንም የሚነካ ነው ብለዋል። የአማራ ዲሞክራሲ ኃይል ንቅናቄ ሊቀመንበር አቶ ተስፋውን አለም ነህ አሜሪካ በአባይ ጉዳይ ላይ እየሰጠችው መግለጫ አለ። እሱን አጥብቀን እናወግዛለን። አንደኛ የኢትዮጵያን ብሔራዊ ጥቅም አሳልፎ የሚሰጥ ሁለተኛ የሚሉ አላዊነትን የሚዳፈር ይህ ግድብ የተሰራው በህዝብ ገንዘብ ነው። በህዝብ ደምና ላብ ነው። እያንዳንዱ ዜጋ ከየኪሱ እያወጣ ነው የሰራው። ስለዚህ በምንም ይሁን በምን በዓለም አቀፍ ህግ የሚሆን ስለዚህ የህዝብ ይሁንታ ባልተገኘበትና ፈቃድ ባልተገኘበት ሁኔታ አሜሪካ የመካከለኛውን ምስራቅ ፖለቲካ ለመፍታት የአባይን ጉዳይ እንደ እጅ መንሻ ማቅረቧን አጥብቀን እናወግዛለን። መሆንም የለበትም። የአሜሪካ መንግስት በታዛቢነት ያስጀመረውን ድርድር ወደ ጎን በመተው ለግብጽ ያደላ መግለጫ ማውጣቱ የአደራዳሪነት ሚናውን መሳቱን የገለጹት አቶ ተስፋውን መንግስት ድርድሩን ወደ አፍሪካ ህብረት ሊያመጣው ይገባል ብለዋል። የአማራ ዴሞክራሲያዊ ኃይል ንቅናቄ የኢትዮጵያ መንግስት አሁን የያዘውን አቋም እንደሚደግፍና ከጎኑ እንደሚቆሙም ገልጿል። ህዝቡም በአንድነት ከመንግስት ጎን እንዲቆም ጥሪ አቅርበዋል። በእኛ እምነት የአባይን ጉዳይ ከአሜሪካ አደራዳሪነት ወደ አፍሪካ ህብረት መምጣት አለበት ብለን እናምናለን። ጉዳዩ ወደ አፍሪካ ሂድ መሄድ አለበት፣ በድርድር ማድረግ አለበት ብለን እናምናለን። ከዛ ባለፈ ግን ከመቼውም ጊዜ በላይ የውስጥ አንድነታችን አጠናክረን በዚህ ወቅት የፕሮግራም የፖሊሲ ልዩነት ሊኖር ይችላል። ስለዚህ ምንም ይሁን ምን በሉዓላዊነታችንና በብሔራዊ ጥቅማችን ላይ መደራደር አስፈላጊ አይደለም። እንደሚታወቀው ግብፅም ብትሆን ማንኛውም ነገር የሚል መግለጫ ወጣለች። እሱንም ተካትለነዋል ነገር ግን በእኛ እምነት ግብጽ ኮንቬንሽናል ዋር ወይም ቀጥተኛ የሆነ ጦርነት ታካሄዳለች የሚል እምነት የለንም። ምናልባት የውስጥ ጉዳያችን ላይ ገብታ ካሁን በፊት ታደርገው እንደነበረ ክፍፍል ለመስራት ሴራ ለመስራት የሚሆነው ነው። ይህን ደግሞ መንግስትም ሆነ በተቃዋሚ መስክ የተስማራን የፖለቲካ ፓርቲዎች በንቃት በመመከት ምንም ይሁን ምን ያለንን ልዩነት ወደ ጎን በመተው ብሔራዊ ጥቅማችንን ሉዓላዊነታችንን ማስደፈር ስለሌለብን ለጠላቶቻችን ክፍተት መስጠት የለብን። እኛም የምንችለውን ነገር ሁሉ እናደርጋለን። መንግስትን እንደግፋለን። መንግስትን ግን አጥብቀን የምንጠይቀው ነገር አሁን እየሄደበት ያለው መንገድ በጣም ጥሩ ነው። ነገር ግን በሰከነ ሁኔታ በአስተዋለ ሁኔታ እያንዳንዷን እንቅስቃሴ የኢትዮጵያን ብሔራዊ ጥቅምና ሉዓላዊነትን በማይዳፈር መልኩ እየለካ መሄድ እንዳለበት ማስገንዘብ እንፈልጋለን። የአሜሪካ የገንዘብ ሚኒስቴር ያወጣውን መግለጫ የኢትዮጵያ የውጭ ጉዳይ ሚኒስትርን ጨምሮ የተለያዩ የፖለቲካ ፓርቲዎችና ማህበራት ተቃውመውታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።